ዘጠነኛው የትግራይ ወጣቶች ማህበር ጉባኤ በመቀለ ከተማ እየተካሄደ ይገኛል። በጉባኤው መክፈቻ የተገኙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የትግራይ ወጣቶች ለክልላቸው ሰላም መጠበቅ ያበረከቱትን አስተዋጽኦ አመስግነዋል። ሙልጌታ ጽብሃ ዝርዝራለው። በኢትዮጵያ የሰላም የልማትና የዲሞክራሲ ግንባታ ላይ አደጋ አንዣቧል ሲል የትግራይ ወጣቶች ማህበር ቦርድ ሊቀመንበር አስታውቋል። ሊቀመንበሩ አቶ ተክላይ ገብረመድህን በዘጠነኛው የክልል ወጣቶች ማህበር ጉባኤ ላይ ባደረገው ንግግር የትግራይ ወጣቶች ጠቃሚ ያላቸውን ውሳኔዎች ማሳለፍ እንደሚጠበቅባቸው አሳስበዋል። በኢትዮጵያና በኤርትራ መካከል የተፈጠረው ሰላም ለሁለቱም ሀገሮች ወጣቶች ከፍተኛ ጥቅም እንዳለው ያመለከተው ሊቀመንበሩ አቶ ተክላይ መንግስታቱ የሰላሙ ግንኙነት ጦርነትና እንቅስቃሴ ዘላቂ እንዲሆን እንዲሰሩ ጠይቋል። ተገሩ የትግራይ ተወላጆች ወደ አስመራ ሂደው ኤርትራውያንም ወደ መቀለ መጥተው አሁንም አንድ መሆናችን የሚያሳይ ፍቅርና መታሳሰብ ነው የተመለከት ነው የሆነ ኃይል ሊለያየን አይችልም የሚሉ ሀሳቦች ናቸው እየተንጸባረቁ የሚገኙት። ስለሆነም ምክንያቱ በማይታወቅ የተዘገው የመገናኛ መስመሮች ሊከፈቱ ይገባል። ለዘላቂ ሰላምም እኛ የትግራይና የኤርትራ ወጣቶች ከፍተኛ ሚና እንድንጫወት ማህበራችን ጥሪውን ያቀርባል ነው ያለው። በጉባኤው ላይ የተገኙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ባደረጉት ንግግር የትግራይ ወጣቶች ከሌሎች ህዝቦች ጋር ተከባብሮ የመኖር ምኞት፣ ፍላጎት፣ ልምድና ባህል ያለው የሌሎችን መብቶች የማይነካ መሆኑን አስመስክሯል። በዚህም የትግራይ ሰላም በወጣቱ ተጠብቆ ይገኛል ብለዋል። መናእሰይ ትግራይ ብዘካየዶ ውሁድ ቃልሲ ነቲ ትግራይ ናይ ምፍራስ የትግራይ ወጣቶች ባካሄዱት ትግል ትግራይን የማፍረስ ህዝቡን የመበተን ሙከራና ሴራ በሚገባ እየተከላከላችሁ በክልላችን ሰላም እንዲሰፍን የማይተካ አስተዋጽኦ እያበረከታችሁ ትገኛላችሁ። በተለያዩ የሀገራችን ክፍሎች ይህን ሁሉ አለመረጋጋትና ቀውስ ሲፈጠር የትግራይ ወጣቶች የሰላም ዘብ በመሆን ትግራዊ ብቻ ሳይሆን ሁሉም ኢትዮጵያዊ በትግራይ በሰላምና ነጻነት የሚንቀሳቀስበት የሚሰራበትና የሚኖርበት ሆኖ እንዲቀጥል የምታደርጉትን ጥረት የሚደነቅ ነው ነው ያሉት። ምክትል ርእሰ መስተዳድሩ አክለውም የትግራይ ሰላም ስለተጠበቀ በዚህ ዓመት ለወጣቶች የስራ ዕድል የሚፈጥሩ 1300 ባለሀብቶች በትግራይ የኢንቨስትመንት ፍቃድ አውጥተው ወደ ስራ ለመግባት እየተንቀሳቀሱ ናቸው ስራም የጀመሩ አሉ ብለዋል። በተጨማሪም ወጣቶች መኖሪያ ቤት እንዲገነቡ መሬት እየተመሩ መሆናቸውን ገልጸው መልካም አስተዳደር ለማስፈንም በቀበሌ ደረጃ ያለው አመራር በወጣት ምሁራን መተካቱን አመልክተዋል። መናእሰይ ትግራይ ከብዶም ከይኮነ ልቦም አስፊሖም የትግራይ ወጣቶች ሆድ ሳይሆን ልብ አስፍተው በሌላው የሀገራችን አካባቢዎች ተጋሩ ብቻም ሳይሆን ሌሎችም የሚታረዱበት ለአመታት ያፈሩትን ሀብት በሚቀሙበት ሰው ከስራውንና ኑሮውን በሚፈናቀልበት ጊዜ ወጣቶች ለዩኒቨርሲቲ ትምህርትና ስፖርታዊ ውድድር በሄዱበት በሚገደሉበት ጊዜ ቻይነትና ትዕግስት አጠንክራችሁ፣ ሌሎች ውስጣዊ ችግሮች ችላችሁ፣ በመስመር ጸንታችሁ፣ የህግ ልዕልና በማክበር በትግራይ የሚገኙ የሌሎች ኢትዮጵያውያን ነጻነትና ሰላም መጠበቃችሁ ሁሉም የሚያውቀው ነው። ይህ የፈጸማችሁትን ገድል በታሪክ ክልላችን፣ ሀገራችንና እንዲሁም ዓለም ለዘላለም የሚዘከር ነው ብለዋል። በዚሁ የትግራይ ወጣቶች ማህበር ዘጠነኛ ጉባኤ ላይ ከሌሎች ክልሎች የገቡ የወጣቶች ማህበራት ተወካዮች፣ የመንግስት ባለስልጣናት፣ የተቃዋሚ የፖለቲካ ፓርቲዎች ተጠሪዎችና ትግራይ ውስጥ የሚገኙ ኤርትራውያን ወጣት ስደተኞች ተገኝቷል። የኤርትራ ወጣት ስደተኞች ተወካይ ቶፊቅ ነው ሹኩር ሁሴን በጉባኤው ላይ ባስተላለፈው መልእክት የኤርትራና የትግራይ ወጣቶች በጋራ ባካሄዱት የትጥቅ ትግል የጋራ ጠላታቸውን አሸንፏል ብለዋል። ባለፉት ሀያ ዓመታት በነበረው አለመግባባት ሁለቱም ህዝቦች መጎዳታቸውን የገለጸው ቶፊክ አሁን የተጀመረውን ግንኙነት በሚያጠናክር መንገድ መስራት እንደሚገባ አሳስበዋል። በህብሪ ተዓዲና ክንሳተፍ እኛ ኤርትራውያን በእናንተ ጉባኤ በክብር እንድንሳተፍ የወሰዳችሁት መልካም መነሳሳት እናደንቃለን። በቀጣይም በሁለቱም ወንድማማች ህዝቦች የሚጠበቀው ግንኙነት እንዲጠናከርና ጽኑ እንዲሆን ያለን ምኞት ለመግለጽ እወዳለሁ ነው ያለው። የትግራይ ወጣቶች ማህበር ዘጠነኛ ጉባኤ ነገ ጉንበት ሀያ ሰባትም ቀጥሎ እንደሚውል እንደሚጠናቀቅም ታውቋል። ያለፉት የማህበሩ ጉባኤዎች የወጣቶችን ተጠቃሚነት ለማረጋገጥ የሚያግዙ ውሳኔዎች የተላለፉባቸው እንደነበሩ የማህበሩ ቦርድ ሊቀመንበር አቶ ተክላይ ገብረ መድኅን አስታውሷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም